ቢና ቪኦኤ የባለ ብዙ ቀለም ሐሳቦች መናኸሪያ፣ ረጅም የአብሮነት ጎዳና፣ ጋቢና ቪኦኤ የአዲሱ ትውልድ ድምፅ! ሰላም ለእናንተ ይሁን ጋቢና ቪኦኤ የተጀመረ ከአሜሪካ ድምፅ ዛሬ ምሽት ከምንሰማቸው ዘገባዎች መካከል ያሳዝን ቦታ ነው ያለ ከሞቱት በላይ ካሉት በታቸው ነው እየኖር ነው ያለ ማለት ነው በኮሮና ምክንያት ነው በሳውዲ አረቢያ ጄዛን እስር ቤት ውስጥ ከሚገኙ ኢትዮጵያን ወጣቶች መካከል አንዱ ነው በዚህ ያሉ ስደተኞች ወቅታዊ ሁኔታን በምሽት ያጋረናል አሁን አንዳንድ መረጃዎችን በሌላ ሀገርም ስናይ የአውሮፕላንን በረራ ለአንድ ሰዓት ያክል እስከ ማስተጓጎል አደጋ እስከ ማድረስ የደረሱበት ሁኔታ አለ። አሁን ደግሞ የሰማናቸው የኢትዮጵያ ሲቪል አቪዬሽን ባለስልጣን የህዝብ ግንኙነት ዳይሬክተር አቶ አንሙት ለማን ነው ኢትዮጵያ ስላወጣችው ሰው አልባ አውሮፕላኖችን ስለሚመለከት ደንብ በምሽቱ ያብራሩልናል። ተጨማሪ ጉዳዮችንም ይዘናል። ሀብታሙ ስዩም መሰናዶውን እመራለሁ። ኤልያስ አስማረ የድምፅ ምህንድስናውን ያከናውናል። ኤደን ገረመው ደግሞ አስከትላ የዓለምን ውሎና አዳር ትነግረናለች። አመሰግናለሁ ሀብታሙ። በድጋሚ እንደምናምሽታችኋል። የአዴፓ አመራር አባል የሆኑት አቶ ልደቱ አያሌው በሌላ ክስ መዝገብ ዛሬ ፍርድ ቤት ቀርበዋል። አቃቤ ህግም በችሎቱ ተገኝቶ እጃቸው ላይ የተገኘው ሰነድ ህገ መንግስቱን ለመናድ አልሞ የተዘጋጀ ነው በማለት ክስ ለመመስረት እየመረመረ መሆኑን ለችሎቱ አስረድቷል። ዘገባውን ያደረሰችን ጸሐይ ዳምጠው ናት። ከኮሮና ቫይረስ ስጋት ጋር በተያያዘ በሳውዲ አረቢያ እስር ቤቶች ውስጥ በአንድ ላይ ተፋፍገው የተቀመጡ ኢትዮጵያውያን የሚገኙበት ሁኔታ አስከፊ መሆኑን ገልጸው ወደ ሀገራቸው መመለስ እንደሚፈልጉ ይናገራሉ። በሳውዲ አረቢያና በየመን ድንበር አካባቢ የሚገኘው ጄዛን ተብሎ በሚጠራው እስር ቤት ውስጥ እንደሚገኙ በግልጽ ለአሜሪካ ድምፅ የገለጡት ስደተኞቹ ከስድስት ወራት በፊት ወደ ሀገራችሁ እንድትመለሱ ከመንግስታችሁ ጋር ተነጋግረናል በማለት የሳውዲ የሊቢያ መንግስት ወታደሮች ወደ እስር ቤቶቹ እንዳስገቧቸውም ይገልጻሉ። ነገር ግን ከዚያ ወዲህ ማንም እንዳልተመለከታቸውና በቂ ምግብ እንደማያገኙና የሚገኙበት የእስር ቤቱ ክፍልም ጠባብ በመሆኑ ከሚፈጠር መተፋፈንና ሙቀት የተነሳም ለሕመም እየተዳረጉ መሆኑንም ተናግረዋል። ዘገባው የትዕግስት ገሜ ነው። የቀድሞው የማሊ ፕሬዚዳንት ኢብራሂም ቦባካር ኬታ ዋና ከተማዋ ባማኮ ውስጥ ሆስፒታል ገቡ። ኬታ የታመሙትና ሐኪም ቤት ውስጥ የገቡት ያመጹ ወታደሮች ባካሄዱት መፈንቅለ መንግስት ከስልጣናቸው አውርደው እስር ቤት ባስገቧቸው በአስር ቀናቸው መሆኑ ነው። የሰባ አመቱ የቀድሞ መሪ በሽታቸው ምን እንደሆነ የህመማቸው ደረጃም ምን ላይ እንዳለ እስካሁን አልተገለጸም። የዩናይትድ ስቴትስ የበሽታዎች መቆጣጠርና መከላከል ማዕከል ሲዲሲ የሀምሳዎቹም ክፍለ ግዛቶች እና የበርካታ ትላልቅ ከተሞች የጤና ባለስልጣናት እንደ አውሮፓውያን አቆጣጠር ከመጪው ህዳር አንድ ማለትም ፕሬዚዳንታዊ ምርጫው ከሚካሄድ የሚካሄድበት እለት ከሁለት ቀናት በፊት ጀምሮ የኮሮና ቫይረስ ክትባትን ለማከፋፈል ዝግጅት እንዲያደርጉ ማሳሰቢያ መላኩን አረጋገጠ። ሲዲሲ ባለ አራት ገጽ ማሳሰቢያውን ባለፈው ሳምንት ሐሙስ ዕለት መላኩን እና እስከ መጪው ጥቅምት አንድ ባለው ጊዜም እቅዳቸውን እንዲያጠናቅቁ ማሳሰቡን ትላንት በቀዳሚነት ዘሜካላቺ የተባለው የዜና አውታር ዘግቧል። ኒውዮርክ ታይምስ በዘገባው የሲዲሲ ዳይሬክተር ሮበርት ሬድፊልድ ኒውዮርክ፣ ቺካጎ፣ ፊላደልፊያ፣ ሂውስተን እና ሳን አንቶኒዮ ከተሞችን ጨምሮ ለሀገሪቱ ክፍለ ግዛቶች በሙሉ ማሳሰቢያውን እንደላኩ አመላክቷል። ሲዲሲ የላከው ማሳሰቢያ ወቅታዊ የብሔራዊ የተላላፊ በሽታዎች ኢንስቲትዩት ዋና ዳይሬክተር አንቶኒዮ ፋውቺ ይህ የአውሮፓውያኑ 2020 ዓ ም ሳያበቃ የጤና አደጋ የማያስከትልና በትክክል ጥቅም ላይ መዋል የሚችል ክትባት ይገኛል ብለው እንደሚተማመኑ ከተናገሩት ቃለ መጠይቃቸው ጋር ተገጣጥሟል። አንቶኒዮ ፋውቺ ያን ቢሉም፣ አንድ እንዲሆን የማንፈልገው ነገር ቢኖር ክትባቱ በሚገባ መስራቱን የሚያሳይ ፍንጭ ሳይገኝ በጥድፊያ ስራ ላይ እንዲውል መፍቀድን ነው ብለዋል። ሌሎች ባለሙያዎችም የክትባት የሰው ልጅ ሙከራዎች ሳይጠናቀቁ ስራ ላይ እንዲውሉ ፈቃድ መስጠት አንድም ለጤና አደጋ ያጋልጣል፣ ሲቀጥልም ክትባትን ለሚቃወሙ ወገኖች አመለካከት ይብስኑ ሊያጠናክር ይችላል በማለት ስጋታቸውን ገልጸዋል። የዩናይትድ ስቴትስ የዴሞክራቲክ ፓርቲው ፕሬዚዳንታዊ ምርጫ ዕጩ ጆ ባይደን ዛሬ በዊስኮንሲኗ ክኖሻ ከተማ ይጓዛሉ። በጉዟቸው ህዝባዊ ስብሰባ አድርገው ነዋሪዎችንም ያነጋግራሉ ተብሏል። የምረጡኝ ዘመቻቸው ባወጣው መግለጫ ባይደን የሚጓዙት አንድ መቶ ሺህ ነዋሪዎች ባሉባት ከተማ አሜሪካውያንን ለማቀራረብ እና ለተደቀኑት ፈተናዎች አብሮ መፍትሄ ለመፈለግ እንደሆነ ይገልጻል። ፕሬዝዳንት ዶናልድ ትራምፕ ኪኖሻን ከሁለት ቀናት በፊት ጎብኝተው እንደነበረ የሚታወስ ነው። አድማጮች፣ ለሰዓቱ ያዝንላችሁ። አጫጭር ዜናዎች እዚህ ላይ ተጠናቀቁ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁ አምሹ። ኤደን ገረመው ከዋሽንግተን ዲሲ ቢና ቪኦኤ የአዲሱ ትውልድ ድምፅ ይቀጥላል። በአሜሪካ ድምፅ ድረገጽና ሳተላይት መደመጫ ሞገድ ላይ እየተሰማን እንገኛለን። የዚህ ስርጭት ቅጂ በፌስቡክ ገጻችን ላይም ይገኛል። ወደ ቀዳሚው ርዕሰ ጉዳይ እንሻገር። ከኮሮና ቫይረስ ስጋት ጋር በተያያዘ በሳውዲ አረቢያ እስር ቤቶች ውስጥ በአንድ ላይ ተፋፍገው የታሰሩ ኢትዮጵያን የሚገኙበት ሁኔታ አስከፊ መሆኑን ገልጸው ወደ ሀገራቸው መመለስ እንደሚፈልጉ እየተናገሩ ነው። በሳውዲ አረቢያና በየመን ድንበር አካባቢ የሚገኘውና ጄዛን ተብሎ የሚጠራው እስር ቤት ውስጥ እንደሚገኙ በስልክ የገለጹልን ስደተኞች ከስድስት ወራት በፊት ወደ ሀገራችሁ እንድትመለሱ ከመንግስታችሁ ጋር ተነጋግረናል በማለት የሳውዲ አረቢያ መንግስት ወታደሮች ወደ እስር ቤቶቹ እንዳስገቧቸው ይገልጻሉ ነገር ግን ከዚያ ወዲህ ማንም እንዳልተመለከታቸው፣ በቂ ምግብ እንደማያገኙና የሚገኙበት የእስር ቤት ክፍል ጠባብ በመሆኑ ከሚፈጠር መተፋፈንና ሙቀት የተነሳ ለሕመም እየተዳረጉ መሆኑን ይናገራሉ። ከወሎ አካባቢ ተነስቶ በየመን የባህር ጉዞ ሳውዲ ለመድረስ ሰባ ሺህ ብር ያህል ማውጣቱን የሚናገረው አሁን በጄዛን እስር ቤት እንደሚገኝ የገለጸልን ወጣት፣ የኦሮምኛ ቋንቋ አገልግሎት የዌብሳይት አቀናባሪ ትግስት ገሜ በስልክ አነጋግረዋለች። እስረኞቹ ስላሉበት ሁኔታ ከሚያስረዳበት ቃለ ምልልሱ ይጀመራል። የሚያሳዝን ቦታ ነው ያለ ነው። ከሞቱት በላይ ካሉት በታቸው ላይ ነው እየኖር ነው ያለ ነው። እኛ ማለት ነው የሽዱሽ ሰራችን በኮሮና ምክንያት ነው ታሰር ነው ከየመን ከሁዲ እና ከሳውዲ አረቢያ ጦር እሳት ውስጥ ተርፈን እዚህ መጣል። እኛም ከዛ የበለጠ በዛ ሰዓት መሞት ምን የሚያጥሩ ነው። ከየት ነው የተያዝከው አንተ? እኔ ከኢትዮጵያ ተነስቼ በየመን በኩል ቆርጬ ነበር ወደ ራጎ የሚባል ቦታ የመጣሁት ማለት ነው እና እዛ ራጎ የሚባል ቦታ ላይ ሀዋላ አለ እዛ ካወልኩ በኋላ እየጠበቅኩ ሳለ ሰዓት ነው ኮረና ተቀሰቀሰ ብለው ሁቲዎች ተኩስ ከፈቱብን፣ ማለት ነው በተጠመርንበት አካባቢ ማለት ነው። ከዚያ በኋላ እነሱ ተኩስ ሲከፍቱ ግን የእነሱን ወደ ሳውዲ መግባት ነበር ያለብን። ወደ ሳውዲ አረቢያ ስንቆርጥ ደግሞ ሳውዲ አረቢያ ከዚህ እኛን በከባድ መሳሪያ ይደበድቡን። በእግር ነበር የምትሄዱት? አዎ በእግር ነው የምንሄደው ጫካ ነው። ጫካው ያው ወታደሮች አሉ። ከየመን ከሁቲው ሲያባርሩ ወደ ሳውዲ አረቢያ ድንበር ስንጠቀ የሳውዲ አረቢያ ድንበር ጠባቂዎች ተኩስ ተኮሱብን ማለት ነው። ከዛ በእነሱ የሞተ ሞተ የተረፈም ተረፈ። በዛ አጋጣሚ አንዴ ወደዛ እየተመለሰ እንደገና ደግሞ ወደ ሳውዲ ስንመለስ ወንዝ ላይ ነበር የፈሰስ ነው ማለት ነው ዛኛውን ወንዙ ላይ ለብዙ ላይ እየነበራችሁ በዛ ወቅት እንግዲህ ስድስት መቶ ነን አንድ ላይ እየነበርነው ግን ያው አንድ ላይ እየነበርነው በየቦታው ተከፋፍሎ ተከፋፍሎ ያኔ ጠሪቅ ጠሪቅ ያለ ሁሉም ማለት ጠቅላይ፣ ግን የገባነው ስድስት ሺ ነን ወደዚህ የገባነው ማለት ነው። ሶስት መቶ አራት አራት መቶ አንድ ላይ እየተከማቸ የነበረ ግን እዚህ ከመጣም በኋላ አንድ ላይ ስንቆጠር ወደ ስድስት ሺ ምናምን ነው የሆነው ማለት ነው። እና ከዛ በኋላ ያው እዚህ ስር ቤት ውስጥ ወደ ሀገራችሁ ትበራላችሁ በማለት ጊዜ ጠብቁ እንግዲህ አንድ ክፍል ውስጥ ብዙ ሆናችሁ እንዳላችሁ ነው የነገርከኝና፣ የእስር ቤት ውስጥ ያለው አያያዝ ምን ይመስላል ነው? ቀድሞ የገቡት ሰዎች ነበሩ። ውስጥ ላይ የነበሩ ሰዎች እያያዘኛ ጋ ቀላቀላቸው ማለት ነው። አሁን በቃ የዚህ ያለ ጂዛን እስር ቤት በጣም የሚያስጠላ እስር ቤት ነው። ሽንት ቤቱ ሞልቷል። በዕለት ላይ ነው የምንተኛው። የምንበላው ምግብ በትንስ የሩብ ሊትር ይች ሩብ ሊትር ትንስ ከሪትር ሊትር በታች የመጨረሻ ሊትር እና አንድ ኩብዝ ይመጣልናል። ኩብዝ ነው የምትባለው የሆነች በእኛ ጋር ሽታ ነው። ምን በእንደዚህ አይነት ሁኔታ ስድስት ወር ቆይተናል እስካሁን ድረስ ማለት ነው። ለምን እንደዚህ እንደሚያሰቃዩን አንደባ ነው። ሰው ሞተ ራሱን እያጠፋ የዛሬ አሁን የዛሬ ሀያ ቀን አካባቢ ነው የሆነ ጓደኛችን ከዚሁ ከዛም በፊት የሞታል። እኔ ባይ ያየው ዳይር የሚባል እስር ቤት ነው። እዛ መጀመሪያ ያስገቡን። ከዛ ከዳይር ከእስር ቤት ነው ወደዚህ ወደ ዋናው ተሪ ሊያመጡን ማለት ነው። እዛ በጣም ብዙ ሰዎች ይሞተዋል። በዛ ልክ እንደተቀበሉን፣ ከየመን እንደተቀበሉን ዳይር እስር ቤት የሚባለው በቃ በየተራ ነው መቶ አንዴ ከተኛሽ መነሳታችን ከተነስ ቦታ ታገኘ ተጨናንቆ ማለት ነው። ሰው በዝቶ ሰው በዝቶ በጣም የተጨናነቀ ዝም ብለው መጨመር ነው ሰው በቃ አንዴ ከቆምሽ መኝታ ታገኘ ግርግዳ ይዘሽ ከቆምሽ ቆምሽ ከቆምሽ ስትንቀጠቀች በቃ ሶስት ቀን አራት ቀን የማትገኝበት አጋጣሚ ነበረ። ቀን አካባቢ ከሆነ ስንስተቃ የሆነ ከረምን ከዛ ሁለንኛ ስንጠብቅ ተርሄል የሚባል የጊዛን እስር ቤት ዋና እስር ቤት ሆናለ

ጥሩ ፊት አይሰጡንም፣ ይገለምጡናል፣ ያባሩ። ደግሞ በዛ ላይ የታመሙ ሰዎች አሉ። አሰሲያ የሚባል የሆነ እፈት ነው የሚባለው በኛ በእነሱ አሰሲያ ይሉታል። ፊታችንን ነው በቃ ምን ፊታችን ላይ ይጀምራል፣ አይናችን ማየት አይችልም፣ በጆሯችን ሁሉ ሙልክ ነው የሚለው በቃ መግል ያመጣል። ሲቆይትን ስቆይተው መድኃኒት እንደዚህ አንዱ ብስንላቸው ይህ የሀገራችን መንግስት የጠላቸው እኛ ምን እናርጋችሁ ነው የሚሉ ልነሱ። ስትወጣ ግን መጀመሪያ ከኢትዮጵያ ለሰርተ እንግዲህ ራስን ለመቀየር ነው የወጣኸው እንደዚህ አይነት ችግሮች ይገጥሙኛል ብለ አስበ ነበረ። ኢንፎርሜሽን ያው መጥሞ እንደሆነ፣ ባህር ከባድ እንደሆነ፣ ድንበር ከባድ እንደሆነ ግን ያው በወሬ ሆነ በቀደኛ የምሰማለው ግን ከኔ ጋ የነበሩ ጓደኞች ሄደው ተለውጠው ሳያቸው እኔም እንድነሱ ይለወጥልኛል እና ያርክልኛል ብዬ ነው ቻንሴን መሞከራ ለብ ብዬ ነው የገባው። ጠማይ ሌላ ነገር ነው። ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። በመሰናዷችን ላይ አስተያየቶች ካሏችሁ በፌስቡክ ገጻችን በኩል አድርሱን። ወደ ቀጣዩ ርዕሰ ጉዳይ ንለፍ። ኢትዮጵያውያን ወጣቶችን ጨምሮ የተለያዩ ግለሰቦችና ድርጅቶች ሰው አልባ አውሮፕላኖችን የተለያዩ አገልግሎቶች በመጠቀም ላይ ይገኛሉ። ይህ አጠቃቀማቸው ግን ከአሁን በኋላ በሕግ የሚመራ ይሆናል ተብሏል። ይህ የሆነበት ምክንያት ደግሞ አዲስ ደንብ በመውጣቱ ነው። ስለ ደንቡ ይዘትና ዓላማ የበለጠ ለማወቅ የኢትዮጵያ ሲቪል አቪዬሽን ባለሥልጣን የሕዝብ ግንኙነት ዳይሬክተር አቶ አንሙት ለማን አመሻሹን በስልክ አግኝተናቸዋል። እንደሚታወቀው ሰው አልባ አውሮፕላን ወይንም ድሮን የሚባሉት በዓለማችን ላይ ከተፈጠሩ ቴክኖሎጂዎች ውስጥ አንድ ናቸው። እነዚህ ቴክኖሎጂዎች እንግዲህ ትልቅ ተግባር አላቸው። እንደሚታወቀው በተለያዩ ሀገሮችም እኛም ሀገር ቀደም ሲል እነዚህ ሰው አልባ አውሮፕላኖች ሰዎች ሲዝናኑ፣ በሰርግ በፓርቲ ለተለያዩ አካባቢዎችን ፎቶ ወይንም ቪዲዮ ለማስቀረት የሚጠቀሙባቸው አገልግሎቶች ናቸው። አሁን ግን ከዚህም ባለፈ አንድ ቦታ እና አንድ ቦታ ለሕክምና አገልግሎት የሚሉ መድኃኒቶችን ደም የመሳሰሉትን እንደዚሁም ለተለያዩ የግብርና ስራዎች ኢንፎርሜሽን የመሰብሰቢያ መረጃ የማስተላለፊያ ተግባር መጠቀም ደረጃ ላይ ደርሷል። የቴክኖሎጂ ስለዚህ እነዚህ አካላት ሲቪል አቪዬሽን በአዋጅ እንደተሰጠው በሰማይ ላይ ተንቀሳቃሽ የሆኑትን አካላቶች በዋናኝነት አውሮፕላን የመሳሰሉትን የመቆጣጠር፣ የመመዝገብ፣ የኤር ናቪጌሽን አገልግሎት የመስጠት አንዱ የተሰጠው ኃላፊነት ነው። ስለዚህ አሁን ይሄ ቴክኖሎጂ በጣም እያደገ መጥቷል። እነዚህንም ቁጥጥር በማድረግ የመደበኛውን የአውሮፕላን በረራ እንዳይስተጓጎል ድሮኖች የት ይበራሉ፣ በምን አይነት ከፍታ መብረር አለባቸው፣ የት አካባቢ ይበራሉ የሚለውን ለምን አገልግሎት ይውላሉ የሚለውን ቅርጽ ለሚያሳስብ የተዘጋጀ ሕግ ነው። እንግዲህ አቶ አንሙት ቀደም ብለው ጠቅሰውታል። ኢትዮጵያ ውስጥ ድሮኖችን መጠቀም የተጀመረው በቅርቡ ቢሆንም አንዳንድ የመንግስት ተቋማት አገልግሎታቸውን በሰው አልባ አውሮፕላኖች በኩል ለማዳረስ እየጣሩ እንደሆነ ተሰምተዋል። ብዙ ጊዜ ግን የምናየው በርከት ያሉ በፊልም ስራ ውስጥ የተሰማሩ ግለሰቦች ሲጠቀሙባቸው ነው። የሚወጣው ደንብ በግዝፈት የተለያዩ ድሮኖችን በአጠቃላይ የሚመለከት ነው ወይንስ ደግሞ ለትንሽና ለትልቅ ተብሎ የተከፋፈለ ነገር አለ? በተለይ በኪነ ጥበቡ ዓለም ውስጥ አዳዲስ ጅምሮች ስላሉ እነሱ ላይስ የጎንዮሽ የጎንዮች ተጽዕኖ እንዳያሳድር በደንብ ዝግጅት ውስጥ ምን ያክል ጥንቃቄ ተደርጓል? የተዘጋጀው ህግ ወይንም መመሪያ ድሮኖችን በሳይዝ ይከፋፍላል። የድሮን ሳይዞች ሲመረቱ መጠናቸዋን ያሳለ ነበር። አሁን ግን ክብደታቸው ከፍ ያለ መጠናቸውም ልክ እንደ አውሮፕላን እየገዘፈ መጥቷል። ይህ ቴክኖሎጂ እያደገ በመምጣቱ የሆነው ነው። ስለዚህ ይሄ መመሪያ ምንድን ነው? ድሮንን ከመጠቀም ከማብረር ባሻገር ምን መሆን አለበት? ምን ፍላጎት አለ? ሀገር ውስጥም አምርቶ የመገጣጠም ፍላጎት ስላለ አምራቾችን፣ ኦፕሬት የሚያደረጉትን ለምን አገልግሎት ያውላሉ የሚለውን የሚመልስ መመሪያ ነው የተዘጋጀው። ስለዚህ ወደ ኢትዮጵያ የሚገቡ ድሮኖች ኢምፖርት የሚያደርጉ አካላትም ልክ እንደሌላው አውሮፕላን አንድ ኢትዮጵያ ውስጥ ያለ ባለሀብት ወይንም መንግስት አውሮፕላን ከውጭ ገዝቶ እንደሚያመጣ ሁሉ እዚህም ያለ ባለሀብት ወይንም መንግስት ሲያመጣ ልክ ተመዝግቦ ምን ሪኳርመንት ማሟላት አለበት የሚለውን መመለስ የሚችል መመሪያ ነው እየተዘጋጀ። ቀደም ብሎ እንደጠቀሱት ለሰርግም ሊሆን ይችላል፣ ለአነስተኛ ፊልሞችም ሊሆን ይችላል። ድሮኖችን የሚጠቀሙ ወጣቶች አሉ። እነዚህ ወጣቶችስ ሊያከብሯቸው የሚገቡና ሊከተሏቸው የሚገቡ ሕጎች በዚህ መመሪያ ውስጥ ተካተዋል ወይ? አዎ፣ በዚህ መመሪያው ላይ ምንድን ነው ዋና ያስፈለገበት የድሮንን የኦፕሬቲንግ ሲስተም ቅርጽ መያዝ አለበት፣ አግባብ መኖር አለበት ተብሎ መመሪያው ላይ ተዘጋጀው። አሁን ለመደበኛው የበረራ አገልግሎት መሰናክል እየሆኑ ነው፣ የድሮኖች ማለት ነው። አሁን አንዳንድ መረጃዎችን በሌላ ሀገርም ስናይ የአውሮፕላንን በረራ ለአንድ ሰዓት ያክል እስከ ማስተጓጎል አደጋ እስከ ማድረስ የደረሱበት ሁኔታ አለ። እኛም ሀገር ይሄ ከመከሰቱ በፊት የት አካባቢ ነው ድሮን መብረር ያለበት በምን ከፍታ ነው መብረር ያለበት የሚለውን የሚያስቀምጥ ነው። እነዚህም የድሮን ባለቤት ማነው መሆን ያለበት ለምን አገልግሎት ያውለዋል የት ይጠቀማል የሚለውንም መመሪያው ላይ ተካቷል። ስለዚህ ይህንን ቅርጽ ለማስያዝ ነው። አንድ ድሮን በሚያበርበት ሰዓት ልክ እንደ አውሮፕላን እዚህ ቦታ በራለው የምበረው ለዚህ ነው፣ አብራሪው እንደዚህ ነው፣ ምንድን ነው የሚጭነው የሚለውን ይመልሳል ማለት ነው። መመሪያው እንግዲህ አቶ አንሙት፣ የድሮን ፖሊሲ እና ደንብ ያወጡ ሀገራት በዓለም ላይ አነስተኛ ናቸው። ኢትዮጵያ የራሷን ደንቦች ለማውጣት በልምድ ደረጃ ያጣቀሰቻቸው ሀገራት አሉ ወይ? የተወሰኑ ሀገሮች ናቸው የድሮን መመሪያና የማምረት ፍቃድ እየሰጡ ያሉት። በአፍሪካ ደረጃ ብንወስድ እንደ ሩዋንዳ እነ ደቡብ አፍሪካ የመሳሰሉ ሀገሮች፣ ኬንያም አሁን እየሰሩት ነው ያሉት የድሮን ቴክኖሎጂ በጣም በአለም ላይ ኤክሴል እያደረገ ነው በፍጥነት አሁን። ስለዚህ የዓለም አቀፍ ሲቪላይዜሽንም ድርጅት ድሮን ምን መምሰል አለበት፣ እንዴት ይመረታል፣ እንዴት ይበራል የሚለውን መደበኛ አውሮፕላን በረራን ማስተጓጎል ስለሌለበት እንደ አንድ ትኩረት ሰጥቶ እየሰራበት ነው ያለው። ኢትዮጵያም መነሻዋ የኢትዮጵያ ሲቪላይዜሽን ዋናው ከሰባ አምስት አመት ከሰባ ስድስት አመት በፊት የቺካጎን ኮንቬንሽን ፈርማለች የዓለም አቀፍ ሲቪላይዜሽን ድርጅት አባለች ስለዚህ ኢትዮጵያ የራሷ ሩልስ ኤንድ ስታንዳርስ በዚህ በአቪሽን ዘርፍ ድሮን ብቻ ሳይሆን ኤርፖርቶችን፣ የአየር ላይ እንቅስቃሴ ኤር ናቪጌሽን ሰርቪስን፣ አውሮፕላንን፣ ጀነራል አቪሽን አስመልክቶ እንዴት ነው ኢትዮጵያ ውስጥ ኦፕሬት ማድረግ የሚቻለውን በዋናነት የሚመራ መስሪያ ቤት በመሆኑ መነሻው የዓለም አቀፍ ሲቪል አቪሽን ድርጅት አባል የሆኑ ሀገሮች ይሄ እንቅስቃሴ በዓለም አቀፍ ደረጃ ዋናው ሶርሱ የዓለም አቀፍ ሲቪል አቪዬሽን ድርጅት ገቨርን የሚያደርጋቸው በመሆኑ ሀገሮችም በዋናነት የሚወስዱት ከዚህ ድርጅት ነው። ኢትዮጵያም እነዚህን እንደ ሬፈረንስ ወስዳለች። አንድ የመጨረሻ ጥያቄ ላስከትል። በርካታ ወጣቶች በሰው አልባ አውሮፕላኖች ወይም ድሮኖች ጉዳይ በጣም ቀልባቸው ይወስዳል። በቅርቡ ያነጋገርናቸው በአፍሪካ የድሮን ፖሊሲ ውስጥ ለመሳተፍ እየጣሩ ያሉ ወጣቶችም አሉ። እነዚህ ወጣቶች ሀሳባቸውን የሚያጋሩበት፣ ቴክኖሎጂውን የበለጠ የሚረዱበት መርሃ ግብር ለማዘጋጀት ምን ያክል እየጣረ ነው ባለስልጣኑ? እንግዲህ የኢትዮጵያ ሲቪል አቪዬሽን ባለስልጣን ኢትዮጵያ ውስጥ ከዛሬ ሰባ አምስት አመት በፊት ነው አውሮፕላን መብረር የጀመረው። የኢትዮጵያ ሲቪል አቪዬሽንም በዓለም ላይ አውሮፕላን ከተፈጠረ አምስት እና ስድስት አመት በፊት በኢትዮጵያ ሰማይ ላይ አውሮፕላን በሯል። ከዛን ጊዜ ጀምሮ ጥሩ ሰክሰስፉል የሆነ ኤርላይንሳዎች አሉ ኢትዮጵያ ውስጥ። አሁንም እንደዚህ አይነት ቴክኖሎጂዎች እየመጡ ነው። ከዛም አልፎ ኢትዮጵያ ውስጥ ድሮን ማምረት የሚፈልጉ ድርጅቶች ፍላጎት እያሳዩ ነው። ስለዚህ ወጣቶች በዚህ ዘርፍ ሲሳተፉ የኢትዮጵያ ሲቪል አቪዬሽን ያስቀመጠው ሕግና ደንብ አለ። ያንን ተከትሎ ድጋፍ ሊያደርግላቸው፣ ሊያበረታታቸው ከዚህ በፊትም ወደዚህ ዘርፍ የገቡ ወጣቶችንም እየረዳ ያለበት ደረጃ ነው ያለው። ስለዚህ ሙሉ ሁሉንም ሕግና ስታንዳርዱን አስጠብቆ ለወጣቶች ገዛ ለማድረግ ዝግጅት አድርጓልኛ መስሪያ ቤት እዚህ በጣም አመሰግናለሁ። አቶ አንሙት ለማ፣ የኢትዮጵያ ሲቪል አቪዬሽን ባለስልጣን የህዝብ ግንኙነት ዳይሬክተር፣ ለነበረን አጭር ቆይታ በጣም አመሰግናለሁ። መልካም ቀን ይሁንልዎት። አመሰግናለሁ። ያለፉትን አምስት ዓመታት በፕሬዚደንት ጆን ማጋፉሊ ስር ያሳለፈችው ታንዛኒያ በመጪው ጥቅምት ምርጫ ለማካሄድ እየተሰናዳች ነው። በትላልቅ መሠረታዊ ልማት ግንባታዎችና ሙስናን በመዋጋት ትልቅ ስም ያተረፉት ማጋፉሊ በልማት ዙሪያ የሚነሱ ትችቶችን ጆሮ ዳባ ልበስ በማለትና ተቃዋሚዎችን የነጻውን ፕሬስ አባላትን በማፈን ይወቀሳሉ። የቻርልስ ኮምቤን ዘገባ ስመኝ ሸቆየት አሰማናለች ታሰማናለች የ87 ዓመት አዛውንት የሆኑትን ዛይነቡ መሐመድን ጨምሮ 16 በመቶ በሚሆነው የታንዛኒያ ገጠራማ ክፍል የሚኖሩ ሰዎች ላለፉት 30 ዓመታት የኤሌክትሪክ አገልግሎት አላገኙም። በግንባታ ላይ ያለው የሩፊ የውሃ ኃይል ማመንጫ ግንባታ ሲጠናቀቅ፣ ግን ዛይነቡ አቅማቸው በሚፈቅደውና በርካሽ ዋጋ ኤሌክትሪክ እንደሚያገኙ ተስፋ ያደርጋሉ። የኤሌክትሪክ ግንባታው ሲጠናቀቅ የኩራዝ መብራት መጠቀም አቆማለሁ ኤሌክትሪክ አገልግሎት ስለማገኝ ሕይወት የተሻለ ይሆናል። ፕሬዚዳንት ጆን ማጉፉሊ በታንዛኒያ ከጀመሯቸው ግዙፍ ግንባታዎች አንዱ የሆነው የውሃ ግድብ እንደ አውሮፓውያኑ አቆጣጠር በ2022 ይጠናቀቃል ተብሎ የሚጠበቅ ሲሆን 2100 ሜጋዋት የኤሌክትሪክ ኃይል በማመንጨት የታንዛኒያን የኃይል አቅርቦት በሶስት እጥፍ እንደሚያሳድገው ፕሬዚዳንቱ ተናግረዋል። መርሃ ግብሩ ሲጠናቀቅ ብዙ ሰዎች የእሳት ማንደጃ እንጨቶችና ከሰል መጠቀምን ያቆማሉ። በምትኩ በርካሽ ዋጋ የኤሌክትሪክ ተጠቃሚዎች ይሆናሉ። የውሃ ኃይል ማመንጫው ግንባታ የሚካሄደው ሴሉስ ጌም በተሰኘ ስፋቱ ስዋዚላንድን በሚያክለው የሀገሪቱ የዱር እንስሳት መጠበቂያ እንዲሆን በተከለለ ቦታ ላይ ነው። በአብዛኛው የማጉፉሊ ፕሮጀክቶች ላይ ትችት የሚሰነዝሩት የተፈጥሮ ጥበቃ ተከራካሪዎች ግን የውሃ ማመንጫው ዋጋ ያስከፍላል እያሉ ነው። ከተቺዎቹ አንዷ የሆኑት ፍሪዳ ሙስሊሙ ማዚንግራ ፕላስ በተሰኘ የተፈጥሮና አካባቢ ጥበቃ ላይ የሚሰራ ድርጅት ውስጥ ባለሙያ ናቸው። በሴሉስ ጌም ያለው ስርዓተ ምህዳር ለዱር እንስሳዎች በጣም አስፈላጊ ነው። በዛ ቦታ ላይ የኤሌክትሪክ ማመንጫ ግንባታ ማካሄድ በአካባቢው የሚገኙትን የተለያዩ ዝርያዎች እንዲጠፉ ያደርጋቸዋል። የፕሬዝዳንት ማጉፉሊ ደጋፊዎች ከጎረቤት ሀገሮች ሩዋንዳና ዩጋንዳ ጋር የሚያገናኘው የባቡር ሀዲድ ግንባታን ጨምሮ በተለያየ መጠን እየተሰሩ ያሉት ሰፋፊ ግንባታዎች የሀገሪቱን ኢኮኖሚ ያሳድገዋል ብለው ያምናሉ። ማጉፉሊ በሰፊው እያካሄዷቸው ባሉት የመንገድ ግንባታዎችና ሙስናን ለመቀነስ እየወሰዷቸው ባሉት እርምጃዎች ቡልዶዘር ወይም አፈር ገፊ የሚል ቅጽል ስም አሰጥቷቸዋል። በሌላ በኩል ግን የፕሬዝዳንቱ ተቺዎች የግሉን ነጻ ፕሬስና ተቃዋሚዎችን በማፈን ይወቅሷቸዋል። ከእነዚህ ውስጥ አንዱ ጃሚ ፎረም የተሰኘ የተደበቁ ምስጢሮችን የሚያጋልጥ የማህበረሰብ ሚዲያ መስራች ማክሲኖ ሜሎ ነው። በተደጋጋሚ በተለያዩ ባለሥልጣናት ፊት ቀርቤ ተጠይቄ ያለሁ፣ በፖሊስ ተይዤ ታስሬ ያለሁ፣ የተለያዩ ክሶች የሚቀርቡብኛል። ከ2016 የጎረጎሳውያኑ ዘመን ጀምሮ መቶ አርባ ስምንት ጊዜ ተከስሼ ፍርድ ቤት ቀርቤ ያለው። በተለምዶ ቻዴማ ተብሎ የሚጠራው ለዲሞክራሲና መሻሻል ተቃዋሚ ፓርቲ በቅርቡ ከስደት የተመለሱትን ቱንዱ ሊሱን በጥቅምት ለሚደረገው ምርጫ የማጉፉሊ ተፎካካሪ እንዲሆኑ አቅርቧቸዋል። ማጉፉሊን በአደባባይ በመተቸት የሚታወቁት ሊሱ በ2017 ሀገራቸውን ጥለው የተሰደዱት ባልታወቀ ሰው 16 ጊዜ በጥይት ከተመቱ በኋላ ነው። የፓርቲያቸው ምክትል ጸሐፊ የሆኑት ሲንጎ ቤንሰን ታንዛኒያ አፈና ውስጥ ናት ይላሉ። ባለፉት አምስት ዓመታት ከሕገ መንግሥቱ በተቃራኒና ከሕግ ውጭ በሆነ መልኩ የፖለቲካ ፓርቲዎች እንቅስቃሴ እንዳያደርጉ ተከልክለዋል። ይሄ ዲሞክራሲን ማጥፋት ነው። ምክንያቱም ዲሞክራሲ ህዝብ በነፃነት ሐሳቡን እንዲገልጽና የተለያዩ አማራጭ ሐሳቦች ያሏቸው የፖለቲካ ፓርቲዎች እንዲኖሩ ይጠይቃል። ፕሬዚዳንት ማጉፉሊ ባሳለፍነው ነሐሴ ወር ላይ የምርጫ ዘመቻቸውን ሲጀምሩ ታንዛኒያን ከዝቅተኛ ገቢ ወደ መካከለኛ ገቢ ያላቸው ሀገራት ተርታ ማሳደጋቸውን አጽንኦት ሰጥተውታል። ተቃዋሚዎቻቸው ነፃነት ማጣትን እንደ ጥቁር ነጥብ ቢይዙባቸውም ደጋፊዎቻቸው የኢኮኖሚ እድገቱ ለታንዛኒያ ብሩህ ተስፋ ይዞ እንደሚመጣ ያምናሉ። some of